እና ምንድን ነው አንተ የሙዚቃ አልበም በምታወጣበት ጊዜ ብዙ መነጋገር የሚሆነው ይሄ መጀመሪያ አይመስለኝም። እንግዲህ አላውቅም፣ ይሄን እኔ መመለስ ምችል አይመስለኝም። ማን ይመልሰው ታዲያ? እንግዲህ እንዴት አድርጌ እንድመልስ አላውቅም። እንደሚታወቀው ብዙ እንግዲህ ዘፈኖቹ የሚያተኩሩት የጋራ ጉዳይ ላይ ስለሆነ የኢትዮጵያ ጉዳይ ላይ ስለሆነ በጋራ ጉዟችን ላይ ይቅርታ ማድረግ መባባልን ይህን ይህን ስለሚመለከቱ ነው። Anana shukana aima. My dawa takiskana. Anana shukana aima. ግጥሞችን አንተው ራስህ እንደምትጽፋቸው ብዙ ጊዜም ሙዚቃም አብረህ እንደምትደርስ ነው የተረዳሁት ወይም ተሳስቼ እንደሆን ልታርመኝ ትችላለህ። ራሴ ነው የምጽፈው፣ ዜማዎችን ራሴ ነው የምሰራቸው፣ ግጥሞችን ራሴ ነው አንዳንድ ጥርጣሬ የሚያነሱ ሰዎች አሉ። ግጥሞች ሀይል አላቸው፣ ታሪክ የሚበረብሩ ናቸው እና አሁን በሱ እድሜ ሊሰራቸው፣ እነዚህን ነገሮች ሊመረምራቸው አይችልም። አባቱ ጥሩ ገጣሚ ነበሩና ና የእሳቸውን ግጥም ነው የሚዘፍነው ነው የሚሉ አሉ። ምን ትላለህ አንተ? እኔ የምሰራው የራሴን ዘፈኖች ነው።